ከቅርብ ጊዜያት ወዲህ የሚሰሙ አዳዲስ አነጋገሮች ቀልባችንን ከሳቡ ቢከራርሙም በተለያየ ምክንያት ግን ከእናንተ ጆሮ ለማድረስ አንችል ቀርተናል። ዛሬ ታዲያ እናስተዋውቅና እናንተንም በሚቀጥለው አስራ አምስት ቀን ልንመለስበት በተጨማሪ እንጋብዛለን። ለመሆኑ ለዛሬ አስራ አምስት ቀን ምን አለህ አሉላ? ምን ይኖረናል ነው? አዎ ምን እንዳለህ ትነግረናለህ። እስቲ ሊገሙ ለቀጣ ፕሮግራማችን ምን አለህ? አልሰማከኝም እንዴ? እንዲያውም አንዴ ብሰማ እንደገና ካልሰማከኝማ፣ ተወው። ደግሞ ይህቺን መቼ ነው የጀመርካት? ፋራ መሰልኩክ እንዴ? አራዳ ነክ በለው ኩረዣ። አብረን ሰለጠን ማለት ነው። ይህ አይነት ፈሊጥ መቼ ነው የተጀመረው? አዲሱ ይሄን ነገር ራሱን በቻለ መልኩ ወደፊት ማቅረብ ሊኖርብን ነው። ለመሆኑ ምሁራን አሉላ በዚህ ላይ ምን እያሉ ነው? አዲሱ ልታሰራኝ አልቻልክም። ይህች አሁን አንተ ያልክባት ዜማ እንኳን እዚሁ አካባቢያችን ያሉ ሬዲዮኖች ላይም ያደመጥኳት ትመስለኛለች ማለት ነው። ይሄ ደግሞ ሌላዋ አጉል ፈሊጥ ነው። እኔ ንግግር ባደርግ ህዝብ ፊት ማለት ነው፣ ይሄን ነጥብ በጉልህ አቀርበው ነበር ጽሁፌ ውስጥ ማለት ነው። እንግዶቻችን ቅር እንዳናሰኝ ሰጋን እንጂ የቃለ ምልልሶቻችንን ሳጥን ከፈት ከፈት ብናደርግ ይህን መሰል እኮ ብዙ እናገኛለን። ብዙ ንግግር ማለት ነው በነገር ላይ ህን በክ የመተካቱ ፈሊጥ፣ ይሄ ደግሞ ቅድም ነው ያዜምኩት ዜማዊ ንግግርና በማንኛውም ውይይት ውስጥ ማለት ነው፣ ማለት ነው የሚለው ጋጋታ ሊታሰብበት የሚገባ ይመስለናል በእውነቱ ይመስለኛል። አድማጮችም አንዳንድ ጊዜ ግራ ሳይጋቡ አይቀሩም። አዲሱ በተነገረው ነገር ውስጥ አንድ ሰው የተረዳውን ነገር መልሶ ማለት ነው ብሎ የማስረዳት ነገር አለ። አንድ ወዳጄ እንደውም ሲቀልድ ለምን ማለት ነው ከሚለው አይጀመርም? እያለ ነበር ይባላል እኮ አሁን በቴሌቪዥን ሰምቻለሁ እኔ አሁን ይሄ የምሰጥህ አስተያየት ማለት ነው ብላ ጀመር። ሁለቱም አለ ማለት ነውም አለ ክም አለች። አድማጮቻችን ትንሽ በቀልድ ለዛው ፈገግ የሚሉትን ያህል የአነጋገር ፈሊጦች አንዳንዴ መስመር ሲስቱ አነጋጋሪ ናቸውና በዛ መንፈስ ነው እዚህ ያመጣ ናቸው። አድማጮች ተወያዩበት በያላችሁበት፣ መልሳችሁም የእናንተን አካፍሉን። በየአካባቢያችሁ በንግግሮች በመድረክም የሰማችኋቸውን ደግሞ መለስ ብላችሁ ለማየት ሞክሩ ስትደውሉን ማለት ነው። አዲሱ አልትቻልቅ አድማጮቹ፣ እውነት ነው አሉላ እንዳለው እንዲህ አይነት ነገሮች እየተለመዱ ሲሄዱ ደንብ እንዳይሆኑ ሰጋለሁ። ትልቁ በጣም ያስደነገጠኝ ጋዜጣ ላይ መጽሔት ላይ የሚጽፉ ታዋቂ ሰዎች ደህና ነህ ክ ሲ በቃ መናገር ከየት ነው የመጣው? ምክንያቱ ምንድን ነው? ደህና ነህ ለማለት ደህና ነህ ክ ምን አደረገች? አልገባኝ። ምንድን ነው ደግሞ ይሄ ማለት ነው ቶ ንግግር ሁሉ በማለት ነው የሚጀምረው። ቺ ዜማው አቀድም እንዳልነው እዚህ ያሉ ሬዲዮኖች ናቸው። ለመሆኑ ይሄ ነገር ምንድን ነው? ህዝቡ በዚህ ላይ ምን እያለ ነው? ለምንድን ነው እንዲህ የሚያደርጉት? የእሳቅ ሬዲዮ መጽሔት እንዳላደርገው ብዙ እያሳቀ ነው። መጽሔት መዝናኛም ነው። አድማጮች እንደሚጋሩን ተስፋ አደርጋለሁ። በቁም ነገር ግን በቁም ነገር ግን እንመለሳለን አዳዲስ ቃላት የሚፈጠሩት ቋንቋ ማደግ መጎልበት፣ አዲስ ነገርም ከጊዜ ጋር መሄድ ያለበት የሚበረታታውን ያህል አንዳንድ ጊዜ በዘፈቀደ የሚገቡ አነጋገሮች ቢያንስ ለውይይት መቅረባቸው ተገቢ ነውና አድማጮችም ባለሙያዎችም የሚወያዩበት ይህን የሚሉ ሰዎች ደግሞ ቅር እንደማይሰኙ ተስፋ እንዳልነው ቅር እንዳይሰኙ ነው እንጂ እኛ ቃለ ምልልሶች ውስጥ ብዙ አለን። እንዳልሰማ ሰምተን ያለ ሊወጣ ከቻለ በተቻለ መጠን እናወጣለን። ያልቻለውን ግን እናሳልፈዋለን። ምናልባት አድማጭ ልብ ካለው እና ለውይይት ማቅረቡ ጥሩ ነው ማለት ነው። ትክክል ነው። አድማጮች አሁንም በድጋሚ ለማስታወስ የእናንተን ላኩልን፣ ጻፉ፣ ደውሉ ለራዲዮ መጽሔት ማለት አትዘንጉ።